ከኢኮኖሚው ዓለም በአዲስ ጋራዥ ሀሳብ ይሰለቃል። ጋራዡ ለፈጠራ ሥራ የሚመች ቀለል ያለና የተለያዩ ድርጊቶች እንዲከወኑበት ታቅዶ የተዘጋጀ የጀማሪ ኩባንያዎች መሰብሰቢያ መተጋገዣም ጭምር ነው። ጋራዥ ቢሏችሁ ግን ጋራዥ እንዳይመስላችሁ። ጀማሪ ኩባንያዎች የንግድ ሀሳባቸውን የሚያዳብሩበት፣ ሙያዊ ስልጠናዎች የሚከታተሉበት፣ ፈጣን ገመድ አልባ ኢንተርኔት እና ሌሎች መሰረታዊ ግልጋሎቶች ያሉበት ማዕከል ነው። ስልጠና አለ። ስልጠናው ስለ ቢዝነስ ሞዴሊንግ፣ ብዝነስ ፕላን ማውጣት፣ እንደዚህ ፋይናንሻል የተለያዩ ነገሮች፣ ሙያ ማዳበር አንዱ ጎን ነው። ዝናን ያተረፉት የኢኮኖሚ ባለሙያ ዶክተር እሌኒ ገብረ መድህን ናቸው። የኢኮኖሚ ባለሙያዋ የመሰረቱትና አዲስ ጋራዥ የሚገኝበት ብሉሙን ኢትዮጵያ በግብርና ዘርፍ አዋጪ የንግድ ሀሳብ ይዘው ብቅ ያሉ ወጣት የስራ ፈጣሪዎችን ትኩረት ከሰረቀ ወራት ተቆጠሩ። ሜንተሪንግ ደግሞ በቅርብ ግንኙነት ከአዋቂ ሰዎች ጋር ተገናኝተው ሀሳብን የማንሸራሸር እና ሀሳብን የማጠንከር ትልቁ አንዱ የሚደረግ ነው። ሶስተኛ ደግሞ ለእነዚህ ለወጣት ስራ ፈጠራዎች ለምሳሌ የሊጋል አካውንቲንግ፣ ፋይናንስ ወዘተ አገልግሎት ሰጪዎች ጋር በቀጥታ እናገናኛቸዋለን። አራተኛ ደግሞ እዚሁ ኢንኩቤተር ውስጥ እያሉ ብዙ ጊዜ በተለይ ወጣት ጀማሪ የሆነ ሰው የላቅ ልምድ ያለው እና ታዋቂ የሆነ ቢዝነስ ላይ ያለ ሰው ጋር ለመገናኘት ብዙ እድል አያገኝም አላገኘም ሲኢኦ ደረጃ ላይ ያሉ። ይሄ እንግዲህ እለት እለት ምክር የሚሰጥ ሰው ሳይሆን አንዴ በወር እናገናኛቸዋለን፣ ሀሳባቸውን እንዲያቀርቡ፣ ልምዱም እንዲያገኙ ከትልቅ ባለሙያዎች ጋር መገናኘትና ሀሳብን የማንሸራሸር ልምድም እንዲያገኙ፣ ኮንታክቱም እንዲኖራቸው፣ ያንንም እንፈጥራለን። ከዚህ ባሻገር መጨረሻ ላይ የራሳችን ደግሞ መነሻ ካፒታል እናውላለን ወደ ቢዝነሳቸው። መነሻ ካፒታሉን ተጠቅመው ምዝገባ የቢዝነሳቸው ሊያደርጉ ይችላሉ። አንዳንድ መጀመሪያ ቅጥሮች ሊያካሄዱ ይችላሉ። የቤት ኪራይ ሊያስቀምጡ ይችላሉ። ስለዚህ ይሄ ጠቅላላ እንግዲህ ከሀሳብ ወደ መሬት ላይ የተቀመጠ ቢዝነስ የምንሄድበት ጊዜ ነው። የኢንኩቤተሩ ጊዜ። ብሉሙን ኢትዮጵያ አዋጪ የንግድ ሀሳብ ላላቸው በሩን አንድ ብሎ ሲከፍት ቀድመው ከገቡ መካከል ከአዳማ ዩኒቨርሲቲ ባለፈው ዓመት በሜካኒካል ምህንድስና የተመረቁት ሶስት ወጣቶች ይገኙበታል። ሜካኒካል መሐንዲሶቹ ከብስባሽ ማዳበሪያ የማምረት እቅድ ነበራቸው። ብሩክ ግርማ እንደሚለው የገንዘብ እጦት እቅዳቸውን ተግባራዊ ለማድረግ ጋሬጣ ሆኖባቸው እርግፍ አድርገው ትተው ስራ ፍለጋ ሊያማትሩ ሲሉ ብሉሙን ብቅ አለ። ከኔ ጋር የምንሰራው ጓደኞቼ ጋር ቢዝነስ ለመስራት አስበን ምንም አይነት የገንዘብ ምንጭ አላገኘንም ነበሩ። አዲስ ተመራቂ ነን። ፋሚሊም በሚሆን ያክል ብር ሰፖርት ሊያደርገን አልቻለም። ስራ ወደ መፈለግ ውስጥ የገቡ ልጆችም ነበሩ፣ ከኔ ቲም ውስጥ ማለት ነው። እዚህ አስቸጋሪ ሁኔታ ውስጥ ነበር የብሉሙን ይሄኛውን እድል ይዞ የመጣውና ወዲያው ተጠቀምንበት። እግዚአብሔር ረዳንና ገባን ማለት ነው። ብሉሙን ኢትዮጵያ የሚቀበላቸው የፈጠራ ሀሳቦች ሙሉ በሙሉ በግብርና ላይ ያተኮሩ ናቸው። ዶክተር ሌኒ ገብረ መድህን እንደሚሉት ወደ ኢንዱስትሪ ለሚንደረደረው የአገሪቱ ኢኮኖሚ ዛሬም ድረስ ግብርና የጀርባ አጥንት መሆኑ በዘርፉ ላይ ለማተኮራቸው ቀዳሚው ምክንያት ነው። እንደነ ብሩክ ሁሉ ወደ ብሉሙን ኢትዮጵያ ቀድሞ ከገቡት መካከል ኒው ኤክስቼንጅ ሌላው የወጣቶች ጀማሪ ኩባንያ ነው። አምስት አባላት ያሉት ኒው ኤክስቼንጅ ኩባንያ መረጃን በድረገጽና በአጭር የጽሁፍ መልእክት በማቀባበል የቀንድ ከብት ግብይትን የማዘመን ውጥን አለው። ኩባንያው ወደ ስራ ሊያስገባው ያቀደው የመገበያ ድረገጽ በገዢና ሻጭ መካከል ያለውን ርቀት የሚሞላ ነው። ስባጋዲስ ሊጋር የኩባንያው ስራ አስፈጻሚ ነው። የኛ ካምፓኒ ምንድን ነው? የቁም ከብት ግብይትን በኦንላይን ወይም ፕላትፎርም ወይም ደግሞ ይሄ በድህረ ገጽ በአይቪአር እና በኤስኤምኤስ ማለት ነው ሰዎች በቀላሉ እንዲገበያዩ ማድረግ ነው ስራችን። ዲማንዱ አለ ስቲል ማለት ነው ከኤክስፖርተሮችም ሆነ ከዚህ ከ ቄራዎቹ ጋር ማለት ነው። ግን በዋናነት እስካሁን ጎሎ የነበረው በመሀል ያለው ሰንሰለት ነበረ፣ ከአንዱ ገበያ ወደ ሌላ ገበያ መዘዋወር ማለት ነው። ስራው የሚሰራውን አሁን ቀላሉ ሻጭና ገዢውን በቀጥታ ኮሚኒኬት አድርገው እንዲገበያዩ የሚያደርግ መኛ የሰራ ነው። ባለፉት ወራት በብሉሙን ኢትዮጵያ አራት ኩባንያዎች የንግድ ሀሳቦቻቸውን ሲያደራጁ ገበያቸውን ሲያጠኑና ፈተናቸውን ሲመረምሩ ቆይተዋል። አቶ ብሩክ ዮሴፍ የኢንኩቤተሩ አስተባባሪ ናቸው። ኔቸር ፎር ኔቸር የመጀመሪያው ከተፈጥሮ የሚገኙ ተረፈ ምርቶችን ወደ ማዳበሪያነት ተፈጥሮ፣ ማዳበሪያ ገበያ ኔት በኦንላይን እና ሞባይል በአትክልቶችን ማገበያየት፣ ኑ ኤክስቼንጅ የቁም እንስሳትን ኦንላይን ማገበያየት እና የመጨረሻ ላይ ደግሞ እፎይታ ከግብርና ተረፈ ምርት ማገዶ ታዳሽ ኃይል መፍጠር ነው መስራት ነው። እነዚህ ካምፓኒዎች ናቸው የነበሩት። ብሉሙን ኢትዮጵያ አዋጪ የንግድ ሀሳብና ክህሎት ያላቸውን ፍለጋ መላገሪቱን አስሷል። ከኢትዮጵያ መንግስት የሲቪክ ተቋማትና የሙያ ማሰልጠኛ ትምህርት ቤቶች ጋር በመተባበር በሰባት ከፍተኛ የትምህርት ተቋማት የስራ ፈጣሪዎችን ቀልብ ለመግዛት የመንገድ ላይ ትዕይንቶች አካሂዷል። የድርጅቱ ጥሪ ቀልባቸውን የሳባቸው አንዳች የስራ ውጥንም ያላቸው ወደ ብሉሙን ኢትዮጵያ ከመቀላቀላቸው በፊት ግን ሊያሟሉ የሚገቧቸው መስፈርቶች መኖራቸውን ዶክተር ሌን ይናገራሉ በእድሜ ከ አስራ አምስት እስከ ሀያ ዘጠኝ እንዲሆኑ ነው፣ አንዱ መስፈርት። የትምህርት መስፈርት የለንም፣ የኤክስፔሪንስ መስፈርት የለንም። ሌላ ምን ጠይቀው፣ አንድ ሰው ብቸኛ ስራ ፈጣሪ ሳይሆን በቡድን እንዲመጡ ነው። ሁለትና ሶስት ወይም ከዛም በላይ ሊሆኑ ይችላሉ። ብቻ ከሁለት በላይ እንዲሆኑ፣ ምክንያቱም ለብቻ አንድ ሰው ሲጀምር ስራው ከባድ ስለሚሆን ተስፋ ሊቆርጥ ይችላል፣ ሊደክም ይችላል እና አትሊስት ተባብረውም ተደጋግፈውም እንዲኖሩ ነው የምንፈልገው። ሶስተኛውና ዋነኛው ደግሞ መስፈርት ራሱ የሀሳቡ አይነቱ ነው። አንደኛ በፈጠራ ላይ የተመሰረተ፣ ሁለተኛ ተደራሽ የሆነ ስኬለብል የሆነ በቃ አንድ ትንሽ አይዲያ ሳይሆን እንደው አገርን ሊያዳርስ የሚችል ባሻገርም አፍሪካን ሊያዳርስ ይችላል የሚል ፖቴንሻል ያለው ነገር ነው ማየት የምፈልገው። ሶስተኛ ደግሞ የትራንስፎርሜሽን ፖቴንሻል ያለው አቶ ብሩክ የወጣቶቹ እቅዶች ሲመረጡ ከፍ ያለ ፈተና ያላቸው፣ ነገር ግን ለውጥ የማምጣት አቅማቸው ከፍተኛ የሆኑት ላይ ትኩረት መደረጉን ተናግረዋል። በአራት ወራት ቆይታቸውም የንግድ ሀሳብ ዝግጅት ስልጠና ተሰጥቷቸዋል። ገበያቸውን አጥንተዋል፣ ተወዳዳሪዎቻቸውንም ለይተዋል። የሚወሰዷቸውን ቅድመ ግምቶች እንዲመረምሩ እነዛን የመረመሯቸው ቅድመ ግምቶች ደግሞ ጥናትን መሰረት ባደረገ መልኩ ተጨባጭ የሆነ መረጃን ሰብስበው ምን ያህል ትክክል ነው? ያዋጣሉ ወይ? አሁን ያለንስ ተወዳዳሪዎች፣ ተፎካካሪዎች እነማን ናቸው? ተግባራዊ በምናደርግበትስ ጊዜ በምን አይነት መልኩ ልናደርገው እንችላለን? የሚለውን ነገር የገበያ ስትራቴጂና ስልት እንዲነድፉ በአጠቃላይ የንግድ እቅድ እንዲያወጡ የናሙና ምርቶችንም እንዲያመርቱ እነዛንም ደግሞ እንዲያስመረምሩ በሚባለው መሰረት አንዳንዱ ወረቀት ላይ ይሆናል፣ መሬት ላይ ስታወርደው ይከብዳልና እነዛንም ደግሞ መርምረው ሰርተው ሴፍ በሆነ ኤንቫይሮንመንት ከኛ ፊድባክ እያገኙ እንዲሰሩት ነው የሚደረገው ማለት ነው። እና በዚህ አይነት ፕሮሰስ ውስጥ በተለያየ ጊዜ ከኛ ፊድባክ እያገኙ ቢዝነስ ዴቨሎፕ እያደረጉ ቢዝነስ ፕላናቸውን የንግድ እቅዳቸውን እያጠነከሩ ሄደው ነው መጨረሻ ላይ ዝግጁ ሲሆኑ እንደ ካምፓኒ ለአራቱ አንበሶች ወይም ላይንስ ዴን ብለን የጠራ ነው ዝግጅት ላይ የንግድ ሀሳባቸውን ያቀረቡት ማለት ነው። በነገራችን ላይ እኛ ይህንን በምናደርግበት ጊዜ እኛ ራሳችን እነዚህ ካምፓኒዎች ላይ ኢንቨስት እናደርጋለን። እኛ ያልገዛ ነውን ሳይሆን እኛ የማናምንበትን ለሌሎች አንሸጥም ማለት ነው። ኑ ኤክስቼንጅ ወደ ስራ ሲገባ በአምስት ዓመታት ውስጥ በቀንድ ከብት ግብይት ውስጥ የጎላ ሚና ሊጫወት አቅዷል። በቀን እስከ 14000 የቁም እንስሳት ለግብይት በሚቀርቡበት የአዳማ ገበያ የተሞከረው ቅድ ወደ ተገልጋዮቹ ሊያመራ በዝግጅት ላይ ነው። አሁንም ስባጋሪች ሊጋር ቡድሙን አሁን ምንድን ነው ሀሳቡን ከመቅረጽና ከመሳል ጀምሮ በሙያዊ ድጋፍ በገንዘብ ማይተመኑ ናቸው። እነዚህ ሙያዊ ድጋፎች ቢዝነስ ፕላኑን በምን አይነት መልኩ እንደምናዘጋጅና አቅም ያለውና ለኢንቨስተሮች ሆነ ሌላ ማንኛውም አካል ፍላጎት ሊያድርበት በሚችል መልኩ እንዴት ቅርጽ እንደምናስይዘው ነበረ ያንን ነበረ ስልጠና የወሰድነው። ስለዚህ በዚህ ስልጠና ማሆን ስኬታማ ሆነው አሁን ወደ የመጀመሪያውን ፌዝ ወይም አርባ ዘጠኝ ፐርሰንት ሼራችንን ሽያጭ አቅርበን ስኬታማ ሆኗል፣ ማለት ነው ይሄ ቢዝነስ እቅድ። እነስባ አጋዲስ የኩባንያቸውን 49 በመቶ ለባለውረቶች የሸጡት ለወራት የተዘጋጁበትን የንግድ ሀሳብ ለባለሀብቶቹ ሀብቶቹ አስረድተው የቀረበላቸውን ጥያቄ መልሰው ከብዙ የማሳመን ሂደት በኋላ ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኢኮኖሚ ውስጥ የጎላ ተሳትፎ ሲያደርጉ የሚታዩት አቶ ዘመዴነህ ንጋቱ፣ አቶ ዳንኤል ጋድና ወይዘሮ ቤተልሄም ጥላሁን እንደዚሁም አቶ አዲስ አለማየሁ የወጣቶቹን የስራ እቅዶች መዝነው ከአራቱ ኩባንያዎች መካከል አክሲዮን ገዝተዋል። ዶክተር እሌኒ ገብረ መድህን አራቱም ባለወረቶች አንበሶች ሲሉ ይጠሯቸዋል። በኢትዮጵያ የመጀመሪያው የሆነው ይህ አሰራር መሄጃ ላጡ ጀማሪ ኩባንያዎችና ወጣቶች መላመዘየድ ዋነኛ እቅዱ ነው። የስራቸውን መነሻ አይዲያዎችን አቅርበው በፎርማል በሆነ መንገድ ከሰው ፊት በሀሳቡ ላይ ብቻ ፖቴንሻሉን አስረድተው፣ ፕሮጀክሽኑን፣ የፋይናንሻል ፕላኑን እንደዚህ ወዘተ አስረድተው የራስ ገንዘብ ማለት ከባንክ ያልሆነ ከሌላ ተቋሚ ያልሆነ የግለሰብ ገንዘብ ወደ ኢንቨስትመንት የሚሄድበት ልምድ የለም። በሌላ ሀገር ላይ ግን ይሄ ኤንጅል ኢንቨስቲንግ ይባላል። ኤንጅሎች ማለት Thank ከፎርማል ከሆነ ወይንም ከባንክና ከኢንቨስተር ተቋሞች ከመድረስ በፊት አቅም ወደዛ ገና ሳይፈቅድ በመጀመሪያ ካፒታል ከግለሰቦች የሚገኝበት ልምድ አለ። ሌላ ሀገር ላይ እንደነ ሲሊኮን ቫሊ ብንሄድ ወይንም የተለያየ ሌላ ፈጠራ ብዙ የተሰማራበት ቦታ እንደዚህ አይነት ልምድ እንዳለ እናያለን። ስለዚህ እኛም ሀገር ይሄ እንዲመጣ እንፈልጋለን። ምክንያቱም አለዛ ከማይክሮ ፋይናንስ በስተቀር አንድ ሰው ጀማሪ ሆኖ በተለይ በፈጠራ ሀሳብ ላይ ሆኖ መሄጃ ያጣል። ስለዚህ ያ እንዳይሆን ይህንን ልምድ ዳብር የሞከር ነውና በዚህ በአንበሶች ዋሻ ወይም ላይንስ ዴን ባዘጋጀነው ፕሮግራም ላይ ይሄ ትልቅ ውጤት የተገኘበት መጀመሪያ ምሳሌው ራሱ ነው። ግለሰቦች ታዋቂ ሰዎች ባለሀብቶች በግላቸው ኢንቨስት የማድረግ ፈቃደኛ መሆናቸው ትልቅ ትልቅ መልእክት ነው፣ ለብዙ ሰው ለወጣቱም ተነሳሽ የሆነ ነገር ነው። ነሐሴ 26 ቀን 2009 ዓ.ም በተካሄደው ዝግጅት አራቱ ባለውረቶች ለአራቱ ኩባንያዎች 7 ሚሊዮን ብር ወጪ አድርገዋል። የኩባንያውን 13000 ድርሻዎች የሸጠው ኔቸር ፎር ኔቸር ስራውን ለመጀመር 3.2 ሚሊዮን ብር ከባለውረቶቹ አግኝቷል። ወጣቱ ስራ አስፈጻሚ ብሩክ ግርማ እንደሚለው ገንዘቡን ከማግኘታቸው በላይ ከስኬታማ ሰዎች ጋር ለመስራት መቻላቸው ደስታ ፈጥሮላቸዋል። አስራ ሶስት ሺ ሁለት መቶ ሼሮች እንዲሸጥ ነው። ከዚህ ውስጥ ወደ ሶስት ነጥብ ሁለት ሚሊዮን ብር አግኝተናል። አጠቃላይ ያው ላይን ኢንቨስተሮቹ ናቸው የገዙት። በአጠቃላይ ዘመዲነን ጋቷል፣ ዳንኤል ጋድ፣ ቤተልሔም እና አዲስ አለማየሁ አራት ፖቴንሻል ኢንቨስተሮች ነበሩ በጊዜው እና አራቱም ናቸው ሼሩን የገዙት ትልቁን ገንዘብ ያገኘነው እንዳልኩ ቅድም እኛ ሆንን፣ ግን የገንዘቡ ጉዳይ አልነበረም። ትልቁን ደስታ የተፈጠረልን ከእነዚህ ሰዎች ጋር ተገናኝተን አንድ ቢዝነስ እንራን ማድረግ መቻላችን፣ ያ ትልቅ ደስታ ነበረ ለእኛ። ከእነሱ የምንማረው ነገር ብዙ አለ። ቢዝነሱን ከነሱ ጋር ወደ ተሻለ ደረጃ እንደምንወስደው እናምን ነበርና ከምንም በላይ ስንፈልግም የነበረው የእነሱን ኢንቮልቭመንት ነበር። ያንንም ማገኘ ነው በተሻለ መልኩ ማለት ነው። የኢትዮጵያ ምርት ገበያ ምስራችና የመጀመሪያ ዋና ስራ አስፈጻሚ የነበሩት ዶክተር ሌኒ ገብረ መድህን በአራቱ ኩባንያዎች ስኬታማነት ደስተኛ ናቸው። ውጤታማ ውጤታማም ነው ብዬ ነው የምገምተው። በጣም ከፍተኛ ደስታ ነው የተሰማኝ ምክንያቱም ያፈራናቸው ካምፓኒዎች አራቱም ፋይናንስ አግኝተዋል። ከአንዱ በስተቀር የፈለጉትን መጠን ነው ያገኙት። አንዱ ደግሞ ከፈለገው ትንሽ አንሶ ነው ያገኘው፣ ግን ያም ቢሆን ማግኘቱ ትልቅ ነገር ነው። ስለዚህ በጠቅላላ በጣም በጣም ደስተኛና ውጤታማ የሆነ ነገር ነው ያለው ብዬ ገምታለሁ። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።